ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ያገኙ። ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የምሽቱ የቃለ ምልልስ እንግዶቻችን በአደላይድ ነዋሪ የሆኑት አቶ ገበያውን አብተው እና ወጣት ያሬድ አብተው ናቸው። ለቃለ ምልልሳችንም ምክንያት የሆነው ልጃቸው ወጣት ያሬድ አብተው በቅርቡ ለአደላይድ ዩናይትድ የእግር ኳስ ቡድን ተጫዋች ሆኖ የመመረጡ ዜና ነው። ያሬድ አብተው በአሰልጣኞቹም ዘንድ ተስፋ የሚጣልበት ወጣት የእግር ኳስ ተጫዋች በመባል ተገልጿል። ወጣቶች በትምህርቱም በስፖርቱም ሆነ በማንኛውም የሕይወት ምርጫ ረገድ ውጤታማ ሆነው ለመውጣት የወላጆች ድጋፍና አስተዋጽኦ የሚጫወተው ሚና ቀዳሚ ነው። ዛሬ ያሬድ ለደረሰበት ውጤት የቤተሰቦቹ ሚና ከፍተኛ መሆኑንም ይናገራል። አባቱ አቶ ገበያው እንደሚሉት ከልጅነቱ ጀምሮ የሚያስፈልገውን በማሟላት በጨዋታ ሰዓት በመደገፍና በሚጓጓዝበት ጊዜም አብሮ በመጓዝ ከጎኑ እንዳልተለዩት ነው። እርሳቸው ብቻ ሳይሆኑም ወላጅነቱና ቤተሰቡ በአጠቃላይ ለያሬድ ውጤት የበኩላቸውን አበርክተዋል። ለመንደርደሪያችን ያህል ይህንን ካለን ን ቀሪውን ከባለ ታሪኮቹ እንስማ። ለአቶ አብተው ገበያው ቀዳሚ ጥያቄ ያደረግንላቸውም ያሬድ ዛሬ የደረሰበት ለመድረስ በጋራ የተጓዛችሁት ጉዞ ምን ይመስል ነበረ? ዛሬ ላይ ሆነው ያለፉትን ጉዞ ወደ ኋላ ሲመለከቱት እንዴት ይቃኙታል? የሚል ነበር። አመሰግናለሁ። ቴንክ ዩ በመጀመሪያ እድል ስለመቻችሽና ሄድል ደሞ ማለት እንድንጋራ ባደረግሽው በስስ አመሰግናለሁ። ቀላል ጉዞ አይደለም። ኳስ ወዳለሁ፣ በጣም አፈቅዳለሁ። ለትልቅ ደረጃ ባልጫወትም ያው መመጠኑ

ሌላ ትሬኒንግ ገን በተለይ ልጅ በልጅነት እድሜያቸው ላይ ጠዋት ነው ነሱ እሁድ ጠዋት ነው። እና በጠ ብቻ ከቸርች ጋራ በጣም ቸገር ነበር። ታክሲ ሰራ ነበር። እና እንግዲህ ቅዳሜ አርብና ቅዳሜ ነስራ ወት ታክሲ ስራ አርብ ቅዳሜ ሰርቼ እሁድ ጠዋት አልተኛ የሚሄደበት ጊዜ ነበር። እስብ ኳስ እንዳቀርብ በሚለው እናቱ ወደ ቤተክርስቲያን መሄድ ስለምኖርባት ብዙም ጊዜ ቤተክርስቲያን ቆይቶ ነገባት ሀይ ግደለም እያልኩኝ ግን ያው እያደገ መጣ። ከዛ በኋላ ደህና እንቅስቃሴ ወጥሮ ነበር። በጣም ቢያሰቀስ ኳስን ስለሚወደው እኔም ኳስም ስለምወድ እንዲቀጥልበት ና ብዙ ውጣ ውረዶችም ትእግስትም ጠይቆ እንግዲህ እስከ ዛሬ ደረስን እና ያው መንገዱ ረጅም ና አድካሚ ነበር፣ ግን ይሆናል ብለህ ካሰብክበት ይደረሳል። ይኸው እግዚአብሔር ይመስገን አሁን እዚህ ድራ ይደርሰዋል። ወላጆች ብዙ ጊዜ በተለይ ደግሞ ሁለተኛ ሀገራቸው አውስትራሊያ የሆነ ብዙ ጊዜ ለልጆቻቸው የሚመኙት ልጆቻቸው በትምህርቱ ረገድ ውጤታማ ሆነው ማየት ነው የሚፈልጉት። ልጅ ዶክተር ቢሆንልኝ፣ ኢንጂኒየር ቢሆንልኝ፣ መሀንዲስ ቢሆንልኝ ወይም ሕግ ባለሙያ ቢሆንልኝ የሚባል ነገር አለ። ና ኳስ ተጫዋች ይሆንልኝ ብሎ የሚያስብ ወላጅ በጣም ጥቂት ነው። ያ ደግሞ ውድድሩም ከባድም ስለሆነ ነው። ከፍተኛ ውድድር ይጠይቃል። ያለውም ቦታ ደግሞ ጠባብ ነው። ያ ውድድርስ ምን ይመስል ነበር በያሬድ ሕይወት ውስጥ? በእርግጥ ከታች ጀምረው ኳስ ተጫዋች ቢሆንልኝ ብለው ነበር የሚመኙት? አይደለም እንደ ማንም ኢትዮጵያዊ ወላጅ ትምህርትን ነው። በስፖርቱ ምንም እንትን የለም ብዙም የሄዱም ስለሌሉ፣ ስለዚህ ሀገር ብዙ ጥሩ ቁጥር ልጆች ነበሩ ስለኛ አካባቢ እናውቃቸው እዚህ እነሱ ውጤት ስላልታየ አብዛኛው ወላጅ አይተው የኳሱን ነገር ተውት እየተባለ ልጆች ወደ ትምህርቱ እንዲሄዱ ነው የሚያስነ ተስፋ የሚያስቆርጥ ነበር። በዛ ሰ ግን እኔ ሁሉም ይቻላል የሚለው ነገር አሁን በዛ ሰዓት ታክሲ በምሰራበት ጊዜ እየተማርኩ ነበር እና እኔ እሱን ያሳደግኩኝ ትምህርትን ጨርሼ ያው የገለ ስራዎች እየሰራ ሁ ያለውት እና ለእነሱ ምንድን ነው የምለው ሁሉ ይቻላል። ለማመዛዝ ነው ይቻላል የሚለው ነገር ከባድ እንደሆነ መጠን ግን እንደሚቻል ነው። ሁሌ ለመንፈስ ያለና ሁሌ ይሄ ነገር እነሱም ሆነ ትልቅ እህቷ አለች። እሷ ያስ መታጨሩሳ ስራ እየሰራች ነው ያለች የሆነ ሰዓት እና እና ክለብ በተለይ አስራ ሁለተኛ ክፍል ላይ ያለ የሆነ ጣብ ውሳኔ ልደረስም አስራ ሁለተኛ ክፍል አሁን ፈተና አለ። እዛ ደግሞ እሱ የቁርጥ ጊዜ ነበረች፣ ወሳኝ ጊዜ ነበረች። ኳስ ደግሞ ስድስት ሳብጀክቶች መደረግ አለብና ከስድስቱ ያው አራቱ ቤስት ፎር ይወሰዳል ለውጤት ማለት ነው። እና ምንድን ያደረግነው ሁላችን መከርንና፣ ያው ሳብጀክቶች እንዲቀንሱ እነዚህ ላይ አራቱ ሳብጀክቶች አዘውትርና እዛ ለዛ የነበረው ታይም ተቀንሶ ኳስ ላይ እንዲያደርግ አድርገን እግዚአብሔር ይመስገን፣ ሁሉም ያው የቤተሰብ እርዳታ ታክሎበት ሁለቱም በጥሩ ሁኔታ ያው ጥሩ ውጤትና መጥቶ ዩኒቨርሲቲን ገባ። ኳሱም ደግሞ ወደሚፈልገው ውጤት ደግሞ ደረሰ። ይቻላል ብዬ ሁለቱም አስክደን ሁለቱንም አሁን አሁን ልክ እዚህ ላይ አሁን ወሳኝ ጊዜ አሁንም ያለው ግን ሳጀክትን ቀንሶ ዩኒቨርሲቲ ቢሆንም ቀንሰን ኳሱም እስኪ ትንሽ ሄደበት የሚለው ያለ ነው። አዎ ትምህርት ኳስ ላይ ካዘወተርክ ትምህርት ላይ ትንሽ ጫና ሊደረስብህ ይችላል። ግን ያው የእነሱ ኃላፊነት ሁለቱም የሚያስገድ የሚችሉ ቤተሰብ ደግሞ መርዳት እንዳለበት ወሳኝ ቤተሰብ ነው። ሴም ታይም የአደግ ማልኳሱ የአደግ ቁጥርን የትሬኒንጉ ሀይሉ እየጨመረ ስለሚሄድ ከባድ ነው ግን የግድ ደግሞ እንደ ወላጅ ደግሞ እንደ ቤተሰብ ደግሞ የግድ መርዳት አለበት። ሎንግ ተርም ትምህርት ላይ ነው የሚያው፣ እሱም ያምንበታል። አሁን ግን ለተወሰነ ጊዜ ይሄኛ በዚኛው ጥሉ ከተካሄደ ትምህርት ይደረሳል የሚለው ነገር ነው። እዚህ ማለት ከአሁን በኋላ ለትምህርቱ አይከብድም፣ ግን በኤርሊ እስቴጅ ሰራተኛ ክፍል ላይ እድሜያቸውም የኳስና ትምህርቱ ከባድ ጊዜ ነች። የአደላይድ ዩናይትድ የእግር ኳስ ተጫዋች ሆኖ ተመርጧል። በትምህርቱም ረገድ ደግሞ የሁለተኛ አመት የህግ ተማሪ ነው። በዩኒቨርሲቲውም ያንኑ ህይወት እያጣጣመ የሚገኝ ልጅ ነው። ያሬዳብተው፣ የአደላይድ ዩናይትድ የእግር ኳስ ቡድን ተጫዋች፣ በቅድሚያ እንኳን ደስ ያለ። ጉዞህ ምን ይመስል ነበረ? አባትህ ጠቅሰውልናል። አሁን ዛሬ ያለህበት ቦታ ለመድረስ የነበረው ውጣውረድ ምን ይመስል ነበረ? When you're younger, you play soccer because you enjoy it. But as you get older, you start to realize that maybe you can make a career out of it. And I think uh, as I started getting older, I started to realize this and push myself and uh, see if I can get the best out of myself. And yeah, at the moment, it's, uh, it's looking good. But of course, it's still very early. Uh, I need to keep pushing and and see how far I can get. And yeah, uh, of course, uni is always there. Uh, drop my subjects a little bit, but I will. እንግዲህ ያሬድ ቀደም ሲል እንደገለጽከው መጀመሪያ ስትጀምረው ኳስን ለመዝናናት ነበረ። ከዛ በኋላ ደግሞ እያደግ ስትመጣ ስራ የወደፊት ስራም ሊሆን እንደሚችል መገንዘብህን ነው ያወቅከው። ከዛም የሚያስፈልገውን ሁሉ ጥረት በግልህ እንዳደረግ የተሻለ ደረጃ ለመድረስ ዛሬ የደረስክበት መድረስህን ነው የገለጽከው። ከዚህ በተጨማሪ ደግሞ አሁንም ቢሆን የመጀመሪያው ቅድሚያ ቦታ የምትሰጠው ለትምህርትህ ነው ምንም እንኳን ኳሱ አሁንም ብዙ ውጣውረዶች የሚጠይቅ ቢሆንም ለትምህርትህም ቦታ እንደምትሰጥ ነው የገለጽክልን። ከዚህ ጎን ለጎን ያሬድ ሌላም ያነሳለህ ጥያቄ ምንድን ነው በተለይ ደግሞ ከኢትዮጵያ ቤተሰቦቻቸው የመጡ ኳስ ተጫዋቾች ከተቀራው እዚህ ሀገር ረጅም አመት ከቆየው ማህበረሰብ ጋር ሲነጻጸር ያለው ውጣ ውረድ ምን ይመስላል? ለምሳሌ በኢትዮጵያኖች የተያዙ ክለቦች የሉም፣ እግር ኳስ ማናጀሮች የሚባሉ የሉም፣ ዳኛዎች የሚባሉ በብዛት የሉም እና ይህንን ሳያዩ ማደግ ለእናንተ እንዲሁም ደግሞ ያንን በሌሎች በአውሮፓውያን በተለይ ደግሞ የተያዘውን የእግር ኳስ ዓለም ውስጥ ሰርጾ ለመግባት ምን ያህል ከባድ ነው? Yeah, and remember that better days coming and you could just, um, of course, believe and pray and just trust the process, I think, the most important thing. Everybody knows that if you work hard and push yourself. You will achieve the goals that you have set. So of course there's um, a lot of a lot of challenges, but yeah, you just need to push yourself through it and yeah, get to the better of it. ያሬድ ቀደም ሲል የገለጽከው ነገር ምንድን ነው ተስፋ መቁረጥ እንደማያስፈልግ፣ በተለይ ደግሞ የተሻለ ቀን ይመጣል ብሎ ማሰብ ለረጅም ጊዜ እንደሚጠቅም፣ በተለይ ደግሞ በራስ መተማመን፣ ጠንክሮ መስራትና ሌም ውጣ ውረዶች እንዳሉ ማመን ለውጤት ከፍተኛ አስተዋጽኦ ያደርጋል ነው እያልክ ያለኸው። ይሄ በግልህ በኩል የምታደርገው ነገር ነው ነው በአንተ በኩል የምታደርጋቸው ነገሮች ናቸው። ከሌሎችስ አካባቢ ለምሳሌ አብረው ከሚጫወቱት ተጫዋቾች፣ ከዳኞቹ፣ ወይም ደግሞ ከአሰልጣኞቹ በእነሱስ በኩል ያለው ተቀባይነት ምን ይመስላል? ምናልባትም በቆዳ ቀለምህም ሊሆን ይችላል፣ ወይም በቤተሰቦችህም አመጣጥ ሊሆን ይችላል፣ ወይም አንተ የመጣህበትን ሀገር መሰረት በማድረግ ሊሆን ይችላል እና እነዚህን መሰረት በማድረግ ምናልባትም ጠንካራ ሊሆን አይችልም ተብሎ የሚሰጡ ግምቶች አሉ። በአንተ ላይ እነዚህ አይነት ችግሮች ገጥመው ያውቃሉ? It's There, you know, and it's um, very unfortunate, but it's all a mindset thing, you know. You have to uh, strengthen your mindset and uh, prepare yourself for these sort of experiences, and yeah, it's not let not it get to me, I think. Australia, but I'm a እንደዚህ አይነት ችግሮች በአብዛኛው አይታዩም ነው የምትለው። በተለይ ደግሞ በግሌ እንደዚህ አይነት ችግሮች አጋጥሞኛ ያቁም ነው ቢገጥሙም እንኳን ለዚህ ራሴን በተለያየ አጋጣሚ አዘጋጅቻለሁ። እንዲሁም ደግሞ አዲስም እንዳልሆኑ ነው ሌሎች ታላላቅ የእግር ኳስ ተጫዋቾች ወይም ስፖርተኞች በዓለም ዙሪያ የሚያዩት ችግር ስለሆነ በእኔም ላይ አዲስ ሊሆን አይችልም። በተለይ ደግሞ አይምሮን ካዘጋጁ ለእንደዚህ አይነት ነገር የፈለጉት ቦታ መድረስ ይቻላል። ያልከው ከዚህ ጎን ለጎን የእግር ኳስ ጨዋታ የቡድን ስራ ነው። በራስ መተማመንን፣ ስነስርዓትን ይጠይቃል፣ እንዲሁም ደግሞ ያስተምራል ይባላልና እነዚህ ነገሮች በአንተ ህይወት ውስጥ እንዴት ተስተናግደዋል? push yourself and get the best out of yourself so then you can help the team in the game and training and everything. Discipline is very important, you have to listen to coaches to other players. Yeah ሌሎችን የማክበር ነገር በኳስ ጨዋታ ውስጥ ብቻ ሳይሆን ከኳስ ጨዋታ ውጪ ባለው ህይወታችንም አስፈላጊ እንደሆነ ነው ውጤታማ ም ለመሆን አሰልጣኞችን አብሮ የሚጫወቱ ተጫዋቾችን መስማት ና ከእነሱ ጋር አብሮ ጓዝን ይጠይቃል የሚል ነው ወደ አቶ ገበያው መለስ ስልበል ና አቶ ገበያው ቅድም ሲል ያሬድ የጠቃቀሳቸው ነገሮች አሉ ና አንዳንድ ጊዜ አንዳንድ ቤተሰቦች የሚያምኑበት ነገር ነው ልጆችን በአንድ በተወሰነ በሚወዱት የስፖርት ዘርፍ ውስጥ ማሳተፍ ለአካላዊ ብቃታቸው፣ ለአይምሮ ብቃታቸው እንዲሁም ደግሞ ለእለት ተእለት ህይወታቸው ጠቃሚ የሆነ አንድ ክሂል ነው ተብሎ ይታመናልና ይህ የእግር ኳስ ጨዋታ በሱ ህይወት ውስጥ ያሳየው ውጤታማ ነገር ምንድን ነው ብለው ይገምታሉ? በተለይ በባህሪው ዙሪያ ማለት ነው። ያው እንግዲህ መሰረቱ ልጁ በተፈጥሮው ቅዱስ ልጅ ነው። ነጸባ ደረጃ ንስኩን ነው ልጅ ሳይሆን ማንም የሚመሰክረው ነው። ያው ኳስ ላይ ብዙ የተለያየ ጸባዮችን ታገኛለህ፣ ታያለህ። የሚናደድበት ጊዜ ነበር፣ በዛ ዙሪያም እናወራለን። እኔ ማለት ሁሉ ጌም ስለማይ መጨረሻ ስመጣ ስለ ኳስ ነው የምናወራው ጸባይ ላይ ወሳኝ መሆኑን በደንብ ሁለታችን ተመናግበታል። ከኳስ በላይ ጸባይ ነው መሰረቱ። ኳስ ላይ ያናዳል፣ ግን የመቻል ነገር እየተመታን ቢሆንም ተነሱ ንጫወት በቃ መቻል ነው እንዳለ፣ በትዕግስት ልጁ ትዕግስተኛ ነው። በጣም ወሳኝ ጊዜች ነበሩ። በጣም ያናድድ፣ እኔም የተናደድኩበት ጊዜች ነበሩ። ተደቅን ጊዜ ላይ ግን እግዚአብሔር መስክ እንድነው ያድላይት ያለው ወጣቶች ጥሩ ወጣቶች ናቸው። መሰረቱ ጥሩ ሕብረተሰብ ነው ያለው። ጓደኞቹ ይመክሩታል አይዞህ በርታ የሚሉ ነገሮች ብዙ። ያ ትዕግስት እንዲያደርግና እንዲጠነክል ያደረገው የአካባቢው ያለው ወጣት ጓደኞቹ ነው ከዛ ደግሞ ምንድን ነው ከኳስ አንደኛ የጠቀመ ነገር ምንድን ነው አሉባልታ ቦታዎች እንዳይሄድ እና ሌላ ሱስ ነገሮች እንዳይሄድ ጠቅሞታል ከብዙ ነገሮች አርቆ ወደዚህ ያለበት ደርሷል ግን ጸባዩ በተፈጥሮ ደግ ልጅ ነው በተጨማሪ ግን ኳሱ ትልቅ አስተዋጽኦ ያደረገ ምንድን ነው የአእምሮ መጠንከር ደኮንተሮችን ማየት ባሱ ያለ መጽሐፍ ሰማንብም አለ የጫዋቾችን እዛ ነው የሚያሳልፋቸው እንጋፋፋ እና ጥሩ ጠቅሞታል፣ ጠቅሞታል ነው የሚሉት። በጣም ጥሩ ወደ ሬድ መለስ ስንበልና የሬድ በአሁን ሰዓት እንግዲህ ለአደላይድ ዩናይትድ እየተጫወትክ ነው ያለኸው የትኛውን የሜዳ ክፍል ነው ሸፍነህ የምትጫወተው? ቀደም ሲል የጠቀስካቸው በአሁን ሰዓት በሙሉ ልብ የምትጫወትባቸው የቀኝ ክንፍ ተከላካይ፣ የመካከል ተከላካይና እና እንዲሁም ደግሞ የማዕከላዊ አከፋፋይ ሆነህ ነው እየተጫወትክ ያለህ። አሁን ለትልቅ ክለብ እየተጫወትክ ነው። በትልቅ ክለብ ውስጥ መጫወት በራሱ በአይምሮህ ላይ የፈጠረው የተለየ ስሜት ምን ይመስላል? Yeah, that's Dream come true for me. It's a, a big achievement for my myself, my family, my friends. Uh, a lot of people were supporting me and very proud of me. But of course, um, it's just the beginning. I still have a long way to go. I continue to work hard every day to, to achieve greater things and, and bigger goals that I've set for myself. Um, but for now, yes, it was a, a big achievement and it meant a lot to me. And I think it was a good sign. Uh, it shows myself that, that I'm getting somewhere. Definitely, as I said, I'll, I'll keep pushing and and keep striving for for bigger and better things for myself i think it was uh, a very good sign for my family and friends also who uh, sacrificed a lot for me i ask a lot for my parents uh Provide and, and support for me uh, along the way, and they've done very well. And, and I'm, I'm happy to give them a bit of uh, a payback, I guess you can say. So Yeah. <laughs> ከፍተኛ አስተዋጽኦ ላበረከቱ ሰዎች ሁሉ ትልቅ ውጤት ነው ነው እያልከ ያለኸው። ራሴንም ትልቅ ቦታና የተሻለ ቦታ ላይ እያየሁት ስለመጣሁኝ ያ ደግሞ ጥሩ ማሳያ ነው፣ ወደፊት ጠንክሬ እንዲሄድ። ቤተሰቦቼም ብዙ ለእኔ ለፍተዋል። አሁን ደግሞ የኔ ተራ ነው የልፋታቸውን ውጤት የማሳይበት አሁንም እያሳየኋቸው የሚል መልስ ነው የሰጠኸው። በመጨረሻ የሚያሬድ ማነሳለህ ጥያቄ ምንድን ነው? በዚህ በእግር ኳሱ አለም ውስጥ የሚጫወቱ በርካታ ታዳጊ ወጣቶች አሉ። ወደፊት ውጤታማ እንዲሆኑ ከአንተ ልምድ የምታስተላልፍላቸው መልእክት ምንድን ነው? ኢንሰልፍ You have your good days, you have your bad days, but you have to keep pushing and keep sacrificing for what you want to achieve. And even if um, you don't achieve anything, I think uh, soccer helped me in many ways—not just through soccer, but even in the, in the outside world, in life in general. It gives you very good life skills. You know how to communicate with people, how to be a part of a team. You know this can these sort of things can help in. In a, a job field as well you know so it was very important It kept me healthy kept me kept me fit and it's uh it's good for your mind as well to get your mind off other things so ፕላጅ ታይ ያሬድ ለእድሜያቻዎች እየተናገርክ ያለኸው በምንም አይነት ተስፋ መቁረጥ እንደሌለባቸው፣ የማይቻል ነገር እንደሌለ፣ ጥሩ የሆነ የስፖርት አይነት መሆኑን እዛ ደግሞ ደረጃ ለመድረስ ተደጋጋሚ የሆነ ልምምዶች መደረግ እንዳለበት ነው። ሌላው ቢቀር ደግሞ በእግር ኳስ ጨዋታ ራሱ ውጤታማ ባይሆን እንኳን፣ በተለይ በህይወት ውስጥ የህይወት ልምዶችን በማስተማር ንግግር ወይም ደግሞ የኮሚኒኬሽን ክሂልን በማስፋት፣ ከሌሎች ጋር አብሮ የመስራት ጥበብን በማስተማር፣ ጤነኛ የሆነ የሰውነት አቋምን እንዲይዝ በማድረግ፣ በተለይ ለአእምሮ ጤና ለሁሉም አስደናቂ የሆነ ችሎታዎችን ለማዳበር የእግር ኳስ ጨዋታ አረድቶኛል ይሄም ከእግር ኳስ ያገኘሁት ነገር ነው ብለህ ያልከው እና ሌሎችም ወጣቶች በዚህ እንዲጓዙ ነው ምክርህን ያስተላለፍከው። ወጣት ያሬድ ሀብተው በአውስትራሊያ የአደላይድ ዩናይትድ የእግር ኳስ ቡድን ተጫዋች መጪው ጊዜም ውጤታማ እንዲሆንልህ ምኞታችንን እንገልጻለን። በስተመጨረሻ የሬድ አባት አቶ ገበያው አብተው፣ ለሌሎች ቤተሰቦች ወላጆች፣ እርሶስ ከግል ልምዶ ተነስተው የሚያስተላለፉት መልእክት ምንድን ነው? እኔ ያው ማስታወቱ ምንድን ነው ወላጅ ትልቅ ሰራ ኳስ ብቻ ሳይሆን የሆነ ስፖርት ልጆቹ የሚወዱትን ነገር መረዳት መቻ ያለብን። እነሱን ምንድን ነው ሬዲ ታይም ሰጥተን እነሱ ፍላጎታቸውን እንድንሄድ ማድረግ። ከዛ በኋላ እኛ ምንድን ነው እነሱ የሚፈልጉትን ለማሟላት ባንችልም ማድረግ ያለብን ማድረግ ነው። ለምለው ትዕግስት እንዲኖራቸው ዋና ትዕግስት ነው። ጓደኛ ወሳኝ ነው። እዚህ ሀገር እንዳየ ነው፣ በብዙ አካባቢ እንደምናየው ጓደኛ ወሳኝ ነው። ወላሂ ሲባል አዎ ሁሉ ነው። አባት እናትም እናቱ አሁን እንዲያመሽ አትፈልግም። ሲያመሽ ጊዜ የት አመሸህ ብላ አትተኛም እሷ የግድ ደባውላ ምናምን ብላ የት መኖሩን ታውቆ ነው።

የተቆጠንም ተመተንም አካባቢ ድመቶን ነው ግን ምንም በጸጋ ነው በቃ እድገታችን ስለሆነ በዛ እግዚአብሔር ይመስገን ምንም አላማረርን። አሁንኛ ግን እኛ እንዳደግበት አይደለም። እንደ አካባቢው መምሰል ደግሞ ትልቅ ወሳኝ ነው። የግድ ቢመረንም ኮ ትግስት ያስፈላጃሱ ትግስት ያስፈልጋል። ትግስትን ወስደን እነሱ እንደማስረዳት መሞከር ባህልም ደግሞ ማሳወቅ ባህላቸውና ቫዲዋቸው እንዲያውቁ ማድረግ እና በዛ ዙሪያም አንዳንድ ምክር ሀሳቦች እንዲያገኙ ክሳልቆች በዛ አካባቢ ምግኝቶች አወቃወቂዎች ካሉ እነሱ እንዲነግሯቸው ማድረግ ብዙን ጊዜ እኛን ቅታይ ስሙንም እና እንደምናደርገው በእነሱ አካባቢ ሊሰማቸው የሚችሉ ብለናያቸው መምከር። ላክ እንደዚህ ነው። ምንድነው ሁሌ ብቻችን ነ የምንዋጋው አካባቢውን ያሉ ጥሩ ሰዎች አይተን እንዲረዱ እንድታበ ማድረግ ልጆች። ስለዚህ ሀገር ከባድ ነው አሳደጉ በጣም ከባድ ነው። ብዙ ስብስብ የበዛበት ነው። ከኛ ብዙ ትልቅ ስራዎች ስለሚጠበቅ በትግስት ነትኛ ትግስት ማድረግ ነው። ወላጆች ትልቅ ተራ አለበት። እግዚአብሔር ይመስገን ያው እዚህ ደርሷል። አሁንም ቢሆንም ዝም አይደለም የምንለው። አሁንም ብዙ ነገር መርዳት እኛም አለብን። እስከ መጨረሻስ የግድታሁን ትልቅ ብዝ ደርሷል። ልምት የሚተው ነገር አይደለም። እስከ መጨረሻ ወላጆች እንደ ኢትዮጵያ ወላጅ እንደሚያደርገው ማድረግ ነው የሚለው። በጣም ነው የማመሰግነው አቶ ገበያው አብተው የአደላይድ ዩናይትድ የእግር ኳስ ቡድን ተጫዋች የሆነው ያሬድ አብተው አባት፣ ሁለታችሁም ለኤስቢኤስ ራዲዮ የአማርኛው ቋንቋ ዝግጅት ክፍል ከአድላይድ ሆናችሁ ለቃለ ምልልሳችን እንግዳ ሆናችሁ ስለቀረባችሁልን እናመሰግናለን። ለመላው ቤተሰቡ መልካም ውጤትና መልካም ጊዜ እንዲሆንላችሁ እንመኛለን። እኛም ሁ እናመሰግናለን እግዚአብሔር ስትልን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 ተጨማሪ ዝግጅቶቻችን ይደሰቱ።